ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 26 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናምሽታችሁ። ጤና ይስጥልን እንደምናምሽታችኋል። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሶሎሞን አባተና እኔም ሰለሞን ክፍሌ ነን። በምሽቱ በርከት ያሉ የኢትዮጵያና ከውጭም ያሉ ዘገባዎችን ይዘናል። በአብይ ርዕስ በአማራ ክልል እየተካሄዱ ያሉ ናቸው የተባሉ ግጭቶችን የሚመለከት ዘገባና ከምዕራብ ሀረርጌም የተጠናቀረ ሌላ ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በጋቦን ተቺዎች ተጭበርብሯል ባሉት ዳግማዊ ምርጫ ፕሬዚደንት አሊ ቦንጎ ማሸነፋቸው ከተነገረ በኋላ ዋና ከተማዋ ሊብረቪል ውስጥ ግጭት ተቀስቅሷል። በሀገር አስተዳደር ሚኒስትሩ ገለጻ መሰረት ከሁከቱ ጋር በተያያዘ ከ1000 በላይ ሰዎች በቁጥጥር ስር ውለዋል። አሊ መሰናበት አለባቸው እያሉ መፈክር የሚያሰሙ ተቃዋሚ ሰልፈኞች በብሔራዊ ምክር ቤቱና በአቅራቢያው በሚገኙ ሕንፃዎች ላይ እሳት ለኩሰዋል። የመንግስት ባለሥልጣናት እንደሚሉት ደግሞ ቢያንስ አንድ ሰው ሞቷል፣ ሌሎች 19 ቆስለዋል። በሌላ በኩል የጋቦን ጸጥታ ኃይሎች ዛሬ ጠዋት በፓርቲያቸው ጽሕፈት ቤቶች ላይ ወረራ አካሂደው ሁለት ሰዎች መገደላቸውንና 19 መቁሰላቸውን የተቃዋሚው መሪ ዣን ፒንግ አስታውቀዋል። የመንግሥቱ ቃል አቀባይ አሌን ክሎድ ቢሊባይ ኢንዜ ለፈረንሳይ የዜና ወኪል ሲናገሩ ግን በተቃዋሚ ፓርቲው ጽሕፈት ቤቶች ላይ ወረራ የተካሄደው ትናንት ማታ ምክር ቤቱ አቅራቢያ በሚገኙ ሕንፃዎች ላይ እሳት ለኩሰው የተደበቁ ሰዎችን ፍለጋ ነው ብለዋል። ዛሬ ፖሊሶች በከተማይቱ ዙሪያ በሚገኙ መስቀለኛ መንገዶች ላይ ሁሉ ተመድበው ይታያሉ። በምርጫ ኮሚሽኑ ጽሕፈት ቤት አካባቢ የሚገኘው ባልደረባችን ኢድሪሳ ፎል እንደዘገበው አንዳንድ የምርጫ ኮሚሽኑ አባላት ትላንት ውጤቱ ከተገለጸ በኋላ ስራቸውን በገዛ ፈቃዳቸው ለቀዋል። ምርጫው ለመጭበርበሩ ማስረጃ አለኝ የሚሉት የተቃዋሚው መሪ ፒንግ ጉዳዩን ወደ ሀገሪቱ ህገ መንግስታዊ ፍርድ ቤት ለማቅረብ አቅደዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በሀገሪቱ ሰላም እንዲሰፍን ጥሪ አቅርበዋል። በዚያ የሚገኘው የአሜሪካ ኤምባሲም ታዛቢዎች በየምርጫ ጣቢያው አንዳንድ ግድፈቶች ያዩ በመሆናቸው ውጤቶቹን ግልጽ እንዲያደርጉ ጠይቋል። በኢትዮጵያ የዩናይትድ ስቴትስ አምባሳደርነት ጊዜያቸውን የሚያጠናቅቁት ፓትሪሺያ ሀስላክ ትናንት በኤምባሲው የስንብት ንግግር አድርገዋል። አምባሳደሯ በኢትዮጵያ ባለፉት የሦስት ዓመታት የሥራ ዘመን በኢትዮጵያ በሐምሳ ዓመታት ውስጥ ባልታየ መልኩ የተከሰተው ድርቅ የከበደ ረሃብ እንዳያስከትል የተደረገው ጥረት ከተከናወኑት አኩሪ ተግባራት አንዱ መሆኑን አውስተዋል። በቅርብ ጊዜያት በኢትዮጵያ የተከሰቱት ሁኔታዎች እንደሚያሳስቧቸው የገለጹት አምባሳደሯ በጉዳዩ ዙሪያ ከኢትዮጵያ መንግሥት ጋር መነጋገራችንን ቀጥለናል ብለዋል። በመጽሔት ዝርዝር ያለ ዘገባ ይኖረናል። የኢጣሊያ ፖሊስ ፖዛሎ በተባለው የሲሲሊ ወደብ በሕገ ወጥ መንገድ ሰዎችን በማሸጋገር የሚጠረጠሩ ሰባት ሰዎች ትላንት ይዞ አስሯል። ተይዘው ወደ ሩጋሳ ፖሊስ ጣቢያ ከተወሰዱት ውስጥ አንደኛው የ16 ዓመት ሴኔጋላዊ ልጅ መሆኑን መኮንኖቹ ገልጸዋል። ፊንጌ የተባለው የኢጣሊያ የባህር ኃይል መርከብ 692 ፍልሰተኞችና ስደተኞችን ይዞ ወደ ፖዛሎ የደረሰው ትላንት ነው። በዓለም አቀፉ የፍልሰተኞች ድርጅት መግለጫ መሠረት እስካለፈው እሁድ ድረስ ብቻ 14ሺ ፍልሰተኞች ከሊቢያ የባህር ጠረፍ ባሻገር ሲጓዙ ተገኝተው ሕይወታቸውን ማትረፍ ተችሏል። ፍልሰተኞቹ በአሁኑ ወቅት በተለያዩ የኢጣሊያ ወደቦች ይገኛሉ። የዓለሙ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በበኩሉ ዘንድሮ እስካለፈው የአውሮፓውያኑ ወር ማብቂያ ድረስ ብቻ 15628 ፍልሰተኞች ባህር አቋርጠው ኢጣሊያ ገብተዋል። ለመድረስ ከሞከሩ መካከል 3000 የሚሆኑ ሕይወታቸውን አጥተዋል ብሏል። ከሶማሌላንድ ባለስልጣናት ዛሬ በወጣ መግለጫ መሠረት በዚቹ ተገንጣይ ሪፐብሊክ ውስጥ በጎሳዎች መካከል በተካሄደው ውጊያ ሰባት ሰዎች ሲገደሉ፣ ሌሎች አስር ቆስለዋል። ውጊያው ትናንት ከሰዓት በኋላ የጀመረው ሳናንግ በሚባለው ግዛት በሚገኙ ሁለት መንደሮች ውስጥ ዳራር ወይን እና ዶብሌ ውስጥ መሆኑ ተነግሯል። የሳናንግ አስተዳዳሪ አህመድ አሊ ለአሜሪካ ድምፅ የሶማሌኛ አገልግሎት ሲናገሩ ወታደሮች አስከሬኖችን አንስተዋል፣ የቆሰሉትንም ለሕክምና ወደ ሆስፒታል ወስደዋል ብለዋል። ውጊያው መቆሙን ግን ሚሊሻዎቹ እንደገና እየተሰባሰቡ መሆናቸውንም አህመድ አሊ ጨምረው አስረድተዋል። ግጭቱ በሁለት ጎሳዎች መካከል የተነሳው በከብት ግጦሽ መሬት ይገባኛል ጥያቄ ምክንያት መሆኑ ተገልጿል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በዩናይትድ ስቴትስ ፕሬዚደንታዊ ምርጫ የሪፐብሊካን ፓርቲው በእጩነት ያቀረባቸው ዶናልድ ትራምፕ በትናንትና ዕለት የኢሚግሬሽን ፖሊሲያቸውን አስተዋውቀዋል። ቅድሚያ የሚሰጡትም ለድንበር ጥበቃና ወደ ዩናይትድ ስቴትስ የገቡ ስደተኞች የሀገሪቱን እሴቶች መጋራታቸውን ማረጋገጥ እንደሚሆን ዘርዝረዋል። ሚስተር ትራምፕ በደቡብ ምዕራባዊ ክፍለ ግዛት በአሪዞና ለሚገኙ ደጋፊዎቻቸው ሲናገሩ ከሜክሲኮ ፕሬዚደንት ጋር ጠቃሚና ቀጥተኛ ውይይት ማካሄዳቸውን ገልጸዋል። ትራምፕ ብመረጥ በዩናይትድ ስቴትስና ሜክሲኮ ድንበር ላይ ግንብ እገነባለሁ የሚለው የረጅም ጊዜ አቋማቸው በሁለቱ መካከል በዋናነት ልዩነት መፍጠሩ ይታወቃል። ከፕሬዚደንት ኤንሪኬ ፔኛ ኔቶ ጋር ከተገናኙ በኋላ በግንባታው እቅድ ላይ መነጋገራቸውን የገለጹት ትራምፕ ሜክሲኮ ወጪውን ትሸፍናለች የሚለው አቋማቸውን ግን አለመነሳቱን አስረድተዋል። ዶናልድ ትራምፕ ባለ አስር ነጥቡን የኢሚግሬሽን እቅዳቸውን አሪዞና ላይ ይፋ ባደረጉበት ጊዜ ግን ረጅሙ፣ ጠንካራውና ውቡ ሲሉ የገለጹት ግንብ በመጀመሪያው ረድፍ ላይ ተቀምጧል። እስካሁን የሚያውቁት ነገር የለም፣ ወጪውን ግን የሚሸፍኑት እነርሱ ይሆናሉ ብለው ሲናገሩ ደጋፊዎቻቸው በከፍተኛ ድምፅ ግንቡ ይሰራ ሲሉ ደስታቸውን ገልጸዋል። ዶናልድ ትራምፕ የኢሚግሬሽን አቋማቸውን ሊያለሳልሱ ይችላሉ ተብሎ ቢጠበቅም ትላንት ባቀረቡት እቅድ መሠረት ግን ጭራሹኑ ይበልጥ አጠንክረው ታይተዋል። አምስት ሺህ አዲስ የድንበር ጠባቂ ዘቦችን እንደሚቀጥሩ፣ አሁን ያሉትን መኮንኖች ቁጥር በሦስት እጥፍ እንደሚያሳድጉና ወደ ዩናይትድ ስቴትስ በሕገ ወጥ መንገድ ለመግባት ሲሞክሩ የተያዘውን ሁሉ ወዲያውኑ ወደ መጣበት ማባረር የሚሉት ከዘረዘሯቸው ጥቂቶቹ ናቸው። ቱርክ ከኩርድ አማጽያን ጋር እየተካሄደ ያለውን ተኩስ ለማቆም ተስማምታለች የሚለውን የዩናይትድ ስቴትስ ገለጻ አንካራው ውድቅ አድርጋለች። ስጋቶች ሁሉ እስኪወገዱም በሶሪያ ሰሜናዊ ግዛት የጀመረችውን ወታደራዊ የማጥቃት ዘመቻ እንደምትቀጥል አስታውቃለች። ቱርክ በኩርዶች ላይ የከፈተችውን ዘመቻ አቁማ እስላማዊ መንግስት ነኝ ከሚለው ቡድን ጋር በሚካሄደው ውጊያ ላይ እንድታተኩር ዩናይትድ ስቴትስ ጠይቃለች። የቱርክ ፕሬዚደንት ራሴፕ ታይብ ኤርዶዋን ቃል አቀባይ ግን ተኩስ ማቆም ብሎ ነገር ጥያቄ ውስጥ የሚገባ አይደለም ብለዋል። የኩርድ ሽምቅ ተዋጊዎች ወደ ኤፍራትስ ወንዝ ምስራቅ ካላፈገፈጉ በቀር ምንጊዜም የጥቃት ኢላማችን ሆነው ይቆያሉ ሲሉም ቃል አቀባዩ አክለዋል። በመጨረሻም እስራኤል በተያዘው ምዕራብ ዳርቻ አይሁዶችን የማስፈር እቅዷ ዓለም አቀፉን ማህበረሰብ እያሳሰበ ባለበት ሁኔታ ለማስፋፋት መወሰኗ ከዩናይትድ ስቴትስ ነቀፋ አስከትሎባታል። ይህ ግዙፍ የሰፈራ ግንባታ ሂደት ሁለት ነጻ ሀገሮች በሚለው የመፍትሄ ሐሳብ ላይ ከባድና እያደገ የሚሄድ ስጋት ይጋርጣል ሲሉ የዋይት ሃውስ ቤተ መንግሥት ቃል አቀባይ ጆሽ ኤርነስት ትላንት ተናግረዋል። በእስራኤል የዜና ምንጭ ሐራዝና ሰፈራውን በሚቆጣጠረው ፒስ ናው በተባለው ቡድን ገለጻ መሠረት አንድ የሀገሪቱ ወታደራዊ ዕቅድ አውጭ ኮሚቴ 463 የመኖሪያ ቤቶችን በተለያዩ የምዕራቡ ዳርቻ አካባቢዎች እንዲሠራ ፈቅዷል። የተባበሩት መንግስታት የመካከለኛው ምስራቅ ልዑክ ኒኮላይ ሚድሎቭ ባለፈው ሳምንት ለጸጥታው ምክር ቤት ሲናገሩ የእስራኤላውያኑ የሰፈራ ፕሮግራም ማስፋፋት ጉዳይ ከፍልስጤማውያን ጋር ሰላም ለማምጣት የሚደረገውን ጥረት በዋናነት ከሚያደናቅፉ መካከል አንዱ ነው ብለዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቃል አቀባይ ዴቪድ ኪስ ግን የልዑኩ አስተያየት ታሪክን ያዛባል ሲሉ ውድቅ አድርገውታል። አይሁዶች ኢየሩሳሌም ውስጥ ነበሩ አይሁድና ሳምራዊም ለብዙ ሺህ ዓመታት አብረው ኖረዋል። እናም የአይሁዶች በአሁኑ ጊዜ በዚያ መኖር የሰላም እንቅፋት አይሆንም በማለትም ቃል አቀባዩ በመግለጫቸው አብራርተዋል። ለሰዓቱ ያለን ዜና ይኸው ነው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 26 2008 ዓ ም ምሽት ፕሮግራም ነው። ሁሉም ጥያቄዎች ሳይፈቱ ኖሩና አንድ ላይ መጡና አንዱን ፈተዋለሁ ስትል አንዱ በዚህ ያፈተለካል። በዚህ ያለውን ፈተዋለሁ ስትል በዚህ ያፈተለካል። በየጊዜው ያልሰራናቸው ስራዎች መንግስት ያልሰራቸው ያልመለሳቸው ጥያቄ ድምር ውጤት ነው አሁን የምናየው ያነዳል እፍ ያጠፋል እሳቱን እፍ ብለን ልታነደው እንደምትችለው እፍ ብለህ ልታጠፋች እፍ ባለቱ ተመሳሳይ አንተ ደምድ የተጠቀምኩበት የሚለው ነው ወሳኝ። ዲያቆን ዳንኤል ክብረት በኢትዮጵያ ማኅበራዊ ባህል፣ ፖለቲካዊ ጉዳዮች ዙሪያ ባተኮሩ ጽሑፎቻቸው በስፋት ይታወቃሉ። የአገር ጉዳይ የሰሞኑ ውሎና ክራሞት አነጋጋሪ፣ አሳሳቢና ሁነኛ መላይ የሚሹ አንገብጋቢ የሀገርና የሕዝብ ጉዳዮች ዙሪያ ትኩረት በሚያደርጉ ውይይት በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ የሚሸጋገር በቅድሚያ የዕለቱ አብይ ርዕስ ይቀርባል። ዛሬ በመተማ አካባቢ ግጭቶች እንዳሉና የደረሱ ጉዳቶች መኖራቸውን የሚጠቁሙ ዘገባዎች እየደረሱ ነው ያሉት ይህ ዘገባ እየተጠናቀረ ይገኛል። በአሁኑ ጊዜ ለምሽቱ አብይ ርዕስ የተያዘ ነው። ሌሎችም በአማራ ክልል ውስጥ ያሉ እንቅስቃሴዎችም ካሉ ተጠናቅረው እንዳበቁ እንመለስባቸዋለን። አሁን ወደ ምዕራብ ሀረርጌ እናልፋለን። በምዕራብ ሀረርጌ መሰላ ወረዳ ውስጥ በሚገኙ ሁለት ቀበሌዎች ዛሬ የጸጥታ ይቅርታ የጸጥታ ኃይሎች ሰሞኑን ወሰዱ በተባሉ እርምጃዎች ሁለት ሰው መገደሉ ተገልጿል። አንድ ሰው መቁሰሉና ብዙዎች መታሰራቸው እንደዚሁ ተሰምቷል። የመንደሮቹ ሰዎች ግን የሞተው ሰው ቁጥር ከሃያ በላይ መሆኑን ይናገራሉ። ቀበሌዎቹ አባ አማንና ወልታሴስ ይባላሉ። አማን ውስጥ አንድ መስጅድ በመንግስቱ ኃይሎች መቃጠሉን የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ጃልን የገመዳ ማምሻውን ከዚያው ያነጋገረቻቸው ነዋሪ ገልጸዋል። ይህ ከትናንት በስቲያው ቅዳሜ ነሐሴ 21 የተወሰደው እርምጃ ቦታው የአሸባሪዎች መሰብሰቢያ ነው በሚል የተወሰደ መሆኑን ነዋሪው አመልክተው ቦምብ ተወርውሮ ከሀያ በላይ ሰው መገደሉን ተናግረዋል። አና መሰላ አረዳ ባማኒፊ ወልታሲስ ኬሰት መስጊዶን አንግ ቶኮ diigamuuf kaan immoo gubamu jiraattonni ibsanii jiru። ይቅርታ የተከበራቸው አድማጮች የተለወጠ ድምፅ ነው አሁን የሰማችሁት። ዋናው ድምፅ በደረሰኝ ጊዜ መልሼ ያሰማችኋለሁ። ለማንኛውም እኚህ የቀበሌው የአባ አማን ቀበሌ ነዋሪ ለጃለኔ የነገሯት ሌሎችም የፈረሱ መስጅዶች በተለያዩ አካባቢዎች መኖራቸውን ሰውን እያሰሩ ማሰቃየት መቀጠሉን ከተገደሉት አብዛኛዎቹ የተቀበሩት በቀበሌ ታጣቂዎች መሆኑን ጦር ላይ ዘዋይ የታሰሩ መኖራቸውን ሬሳ አግኝቶ የቀበረ እንደሌለ እና የሟቾች ዘመዶች በሙሉ ታስረዋል ሲሉ የተናገሩት ድምፅ ነበረ ባገኘሁት ጊዜ አሰማችኋለሁ። ከቃጠሎ የተረፈውን የመስጊዱን ቆርቆሮ እና ሌላ ሌላውንም አፍርሰው ወስደውታል ብለዋል እኙ ነዋሪ። ከወልታሲስ ቀበሌ ጃለኔ ያገኘቻቸው የሃይማኖት አባት የቀበሌውን መስጅድ አፍርሰውታል ብለዋል። እኚሁ የሃይማኖት አባት የሚሉት የወልታሲስ ቀበሌን መስጅድ አፍርሰው ነቅለውታል። የአሸባሪዎች መታጎሪያ ነው ብለው የሃይማኖት አባቶችን ከቢሮ አባረዋል። እናንተ ኦነግ ናችሁ ብለው ነው ያባረሯቸው። ያገኙት ነገር ቢኖር ፍራሽ ብቻ ነው ብለዋል። ወደ ውጭ መውጣት አይቻልም ብለዋል። እነዚሁ እኚሁ የቀበሌው ነዋሪ የወልታሲስ ቀበሌ ነዋሪ ሰው በጠመንጃ ተከቧል ብለዋል። ወደ መሰላ ደውዬ የወረዳውን አስተዳዳሪ አቶ መሐመድ አብዱራህማንን አነጋግሬ የነበረ ግጭቱ መፈጠሩንና የሰው ሕይወትም መጥፋቱን አረጋግጠውልኛል። አሁን አባ ማኔና ወልጣርስ ሳይ እውነትም ያው ችግሮች ነበሩ፣ አክራሪዎች ነበሩ። እነህ ቀበሌዎች ውስጥ መንግሥትን በኃይል መናድ የሚፈልጉ እነህ ሰዎች ሃይማኖትን ከገን በማድረግ የራሳቸውን ሴራ ስጠነስሱ ነበር ከዛ በኋላ እነኝህን ሰዎች የሕግ የበላይነትን ላረጋግጥ ስንሞክር እነሱ መስጊድን አፍርሰው ሌላ ቦታ ጫካ ውስጥ ወስደው ሌላ መስጊድ ሰርተው እዛ ውስጥ ምሽግ ሰርተው ከዛ ውስጥ የጦር መሳሪያ መንጫ ሌሎችንም የጦር መሳሪያዎች እዛ ሽጉጦች ሳይቀሩ ላይ ሳይቀር እዛ አካባይተው ምሽግ አበጅተው ከዛ የሕግ የበላይነትን ለማረጋገጥ እንቅስቃሴ ስናደርግ ሁለት ሰዎች እየሞቱ ነበሩ። ከዛ ውጪ የተጎዳ ሰው የለም። ነገር ግን በአሁኑ ሰዓት በቁጥጥር ስር ውለው ሌሎቹ ከነሱ ጋር ሲያብሩ የነበሩ ሰዎች የሚጠየቁበት ሁኔታ እያመቻችን ያለ ነው። እነዚህ ሰዎች የሃይማኖት ሰዎች ናቸው ወይስ የፖለቲካ ሰዎች ናቸው? እነሱ ሃይማኖት ይበሉ እንጂ እነሱ የሚያካሄዱት ነገር ፖለቲካ ነው። ይህን የእኛን መንግስት የሚቃወሙ ሀይሎች አሉ። ከነሱ መልእክት እየተቀበሉ ያንን መልእክት ለማሳካት የእነሱን ጥቅምና ፋይዳ ለማስጠበቅ የሚንቀሳቀሱ ሀይሎች ናቸው። ምንድን ናቸው እነዛ መልእክቶች የሚሏቸው ነገሮች? አቶ መሀመድ፣ እነሱ የሚፈልጉት በህግ የተመሰረተውን መንግስት በጉልበት ለመዳን ነው ፍላጎታቸው። ሌሎቹም ደግሞ መንግስታችንን የሚቃወሙ ሀይሎች የመንግስትን መዋቅር በሀይል ለማፍረስ የሚፈልጉ ሀይሎች አሉ። ከነስ የሃይማኖትን ተገና አድርገው እነሱ ጎን ቆመው የሚታገሉ ሀይሎች ናቸው። እነ አሁን እንግዲህ መስጊድ ይባል እንጂ ቦታው መስጊድ ያ ይሄን ቤት የተሰራው ጫካ ውስጥ ነው። እዛ ጫካ ውስጥ ቁጭ ብለው እነህ መሳሪያ ይዘው እጅ እንዲሰጡ በሽማግሌዎች ከአንዴም ከሁለቴም ተማልሰን ጠይቀናል። እምቢ ብለው እንግዲህ ያው እነሱ እምቢ ሲሉ የህግ የበላይነት የማስከበር የግድ ስለሆነ ለዚህ ስንንቀሳቀስ ነው። እነህ ሰዎች ልጎዶች አሉ ማለት ነው። መንግስትን በኃይል እንዲንዱ የተላኩት የሻእቢያ ተላላኪዎች፣ በኦነግ በግንቦት ሰባት በአርበኞች በሚባሉ የተላኩ ናቸው ብለውኛል። ይህንን እዚህ ያቋቋሙ ሰውዬ ሀርጌሳ ሶማሊያ ውስጥ ቆይቶ ነው ከዛ የመጣው ከዛ ተልእኮ ይዞ ሻዕቢያ ባለስልጣኖች ጋር ተገናኝቶ እዛ ከዛ የተላከ ሰውዬ ነው። ይህንን ግን እኔ ብቻ ሳይሆን የህዝቡ ያረጋገጠ ነገር ነው። በምን አረጋገጣችሁ ወይም ህዝቡ በምን አረጋገጠ? ይሄንን አሁን የሚሉኝን ነገር ሰውዬው ከዛ እንደመጣ ይሄን መንግስት ህዝቡ እሱ የሚያደርገው ቅስቀሳ ህዝቡ ግብር እንዳይከፍል፣ መንግስት ላይ አመት እንዲያነሳ፣ መንግስትን እንዲቃወም፣ የመንግስት የሚለውን ነገር ህዝቡ እንዳይቀበል፣ ያ ብቻ ሳይሆን ሙስሊሞችን ራሱ እሱ የያዘውን መንገድ ካልያዙ ሙስሊሞች አይደላችሁ እናንተ መሞት አለባቸው ብሎ ያ ብቻ ሳይሆን በክርስቲያኖችም ላይ ወደ በግድ ወደ እንዲመጡ አድርጎ ያደረሱት ጉዳት አለ። በህዝብም ላይ ይሁን በመንግስት ንብረትም ወይም ህይወትም ላይ ይሁን እስካሁን ድረስ እነዚህ ሰዎች ምን አደረጉ? ያደረጉት ነገር አንደኛ በሚሊሻችን ላይ በግድ ደብድቦት መሳሪያ መንጠቅ አለ። ከዛ ውጭ ደግሞ የክርስቲያን ሴቶችን በግድ ወደ እነሱ እንዲመጡ የተደረገበት ሁኔታ አለ። የክርስቲያን ልጆች ጉሩሶችን በግድ እየወሰዱ ቤት እየሰበሩ ወስደው ወደ ራሳቸው የቀላቀሉበት ሁኔታ አለ። ይህንን እንዲያውም ከህዝብ አንደበት ብትሰቡ በጣም ቆንጆ ነው። ወንገኔ በህይወት ላይ ይሁን በንብረት ላይ ያደረሱት ጉዳት አለ። እናንተ የመዘገባችሁት በማስረጃ ያረጋገጣችሁት መስሪያ ቤቶችን ከቀበሌ ውስጥ ማፍረስ፣ የመንግስት ማዋቅርን አሰራርቶ በያዙት መሳሪያ ለመንግስት እንዳይቆም ማድረግ፣ ትምህርት ቤቶች የፈረሱበት ሁኔታ አለ። ልጆች ደግሞ ወደ ትምህርት ቤት እንዳይሄዱ የሃይማኖት ትምህርት ብቻ እንዲከታተሉ የተደረገበት ሁኔታ ያለው በነ ቀበሌዎች ውስጥ ማለት ነው። እንደዚህ እንደዚህ አይነት ነገሮች ያደረሱ ነገር አለ። ኤፍቲሲ የፈረሰበት ቦታ አለ። ህዝብ ወደ ገበያ እንዳይወጣ እንዳይገባ ያደረጉበት ሁኔታ ነው ያለው። ያሉኝን እርምጃ የወሰዱት ወታደሮች ናቸው? ፖሊሶች ናቸው? ወይስ ሌላ ታጣቂዎች ናቸው? ማን ነው ግጭት ውስጥ የነበረው? አሁን እንግዲህ የህግ የበላይነትን ለማስከበር ያው እኛ በወረዳችን ፖሊስ አለን፣ ታጣቂ አለን፣ ሌሎች ደግሞ አድማ በታኞች አሉ። በእነዚህ ኃይሎች የተወሰደ እርምጃ ነው። ከዛ ውጪ ሌላ ነገር እዚህ የለም። ስንት ሰው ሞተ? ስንት ሰው ቆሰለ? አሁን ሁለት ሰው ነው የሞተው። ከዛ ውጪ የደረሰ ምንም የቆሰለም የለም ማለት ነው። ከእናንተ ወገን ነው ወይስ ሌላው ወገን ነው ጉዳት የደረሰው? ከኛ በኩል አንድ የቆሰለ አለ፣ አንድ ደግሞ እነሱ ካሁን በፊት ደብድበው ሕክምና ላይ ያለው አለ። በእነሱ በኩል ነው ማለት ነው፣ ሁለት ሰው የሞተው ከእነሱ ነው? ሁለት ከሶማሊያ የመጣ ነው ያሉኝ ሰው ከሟቾቹ መሀል ነው ወይስ አምልጧል? የለም እዛ እሱ አስተያየትም ለጊዜው አምልጠዋል። ነገር ግን በክትትል ላይ ነን፣ ኢንፎርሜሽን እየወሰን እየተከታተልን ያለ ነው። ከመቶ በላይ ሰው በቁጥጥር ስር መዋሉን ነው የነገሩኝ የወረዳው አስተዳዳሪ፣ አቶ መሐመድ አብዱራህማን፣ የመሰላ ወረዳ አስተዳዳሪ ማለት ናቸው፣ በምዕራብ ሐረርጌ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከትናንት በስቲያ ለመንግስቱ ዜና ማሰራጫዎች በሰጡት መግለጫ ተከታዩን ብለው እንደነበር ይታወሳል። በዚህ ሂደት ውስጥ የቆዩ የአገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ይህም በመረጃ ያረጋግጠናል። ስለዚህ እነዚህ አካላት ጽንፈኛ ዳያስፖራ ተብዬዎች የእነዚህን አካላት ብር እየተጠቀሙ በተለይ አብዛኛውን ለራሳቸው እየተጠቀሙ ግን፣ ክፋዩም ደግሞ ለዚህ ብጥብጥ መሪ ለሆኑ አካላት እያሰራጩ የሚገኝበት ሁኔታ አለ። ስለዚህ የሀገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያይ አይችል። ይሄ በዚህ ሂደት ውስጥ ዜጎቻችን እንዳይሳተፉ ከዚህ አካላት ጋር እንዳይሳተፉ የማድረግ ስራ መስራት አለብን። በተለይ ደግሞ በዚህ ሂደት ውስጥ የተሳተፉ አካላትን ያለ ምህረት ህግ የማስከበር ስራችንን ማከናወን የሚገባን ይሆናል። መንግስት የህግ የበላይነትን ለማስከበር ሁሉንም አቅሙን ይጠቀማል። በእኔ በኩል ይህ የህግ የበላይነት እንዲከበር ለማድረግ ሁሉም የጸጥታ አካሎቻችን ህግ የበላይነትን እንዲያስከብሩ አዝዣለሁ። ይቅርታ፣ ወደ ቀጣዩ መጽሔት እናልፋለን። በኢትዮጵያ የዩናይትድ ስቴትስ አምባሳደርነት ጊዜያቸውን የሚያጠናቅቁት ፓትሪሺያ ሐስላክ ትላንት በኤምባሲው የስንብት ንግግር አድርገዋል። አምባሳደሯ በኢትዮጵያ ባሳለፉት የሦስት ዓመታት የሥራ ዘመን በኢትዮጵያ በ50 ዓመታት ውስጥ ባልታየ መልኩ የተከሰተው ድርቅ የከበደ ረሃብ እንዳያስከትል የተደረገው ጥረት ከተከናወኑት አኩሪ ተግባራት አንዱ መሆኑን አውስተዋል። በቅርብ ጊዜያት በኢትዮጵያ የተከሰቱት ሁኔታዎች እንደሚያሳስቧቸው የገለጹት አምባሳደሯ በጉዳዩ ዙሪያ ከኢትዮጵያ መንግሥት ጋር መነጋገራችንን ቀጥለናል ብለዋል። የአምባሳደር ፓትሪሻ ሐስላክን ንግግር ይዘት ቆንጅት ታየ ታቀርባለች። ተሰናባቿ የዩናይትድ ስቴትስ አምባሳደር በንግግራቸው በሀገሮቻችን ግንኙነት ዋና ዋና ዋልታዎች በሆኑት በልማትና የምጣኔ ሀብት እድገት በሰብአዊ መብት ከበሬታና መልካም አስተዳደር እንዲሁም በሰላምና ጸጥታ ጉዳዮች አትኩረን ባከናወናቸው ስራዎች እጅጉን እኮራለሁ። ሆኖም ገና ብዙ ስራ እንደሚጠብቀን በሚገባ አውቃለሁ ብለዋል። ኢትዮጵያ የዩናይትድ ስቴትስ ታላቅ አጋር መሆኗን ገልጠው ፕሬዚደንት ባራክ ኦባማ ባለፈው አመት በኢትዮጵያ ያደረጉት ጉብኝት በስራ ዘመኔ ታላቁን ስፍራ የምሰጠው ነው ብለዋል። የፕሬዝደንቱ ጉብኝት የኢትዮጵያ ሕዝብ ያሉት ታላላቅ ምኞቶች ሙሉ በሙሉ እውን እንዲሆኑለት ድጋፍ ለመስጠት ያለንን ቁርጠኝነት በአጽንኦት አረጋግጧል ሲሉም አክለዋል። ባለፉት ሶስት አመታት በትምህርት በጤና፣ በግብርናና በስነ ጥበብ ዘርፎች ኢትዮጵያ የልማት ግቦቿን ለመደገፍ በምናካሄዳቸው መርሃ ግብሮች ሁሉ ሁላችንም ልንኮራ ይገባል ሲሉ አስገንዝበዋል። በመጨረሻው የሥራ ዘመናቸው አመት በኢትዮጵያ የተከሰተው አስከፊ ድርቅ የከበደ ረሃብ እንዳያስከትል በጋራ ባደረግነው ጥረት ልንኮራ ይገባል ብለዋል። በቅርብ ጊዜያት በሀገሪቱ የተከሰቱትና የኢትዮጵያ ሕዝብና መንግስት ያስመዘገቧቸው እርምጃዎች ላይ አደጋ ሊጥሉ የሚችሉ ያሏቸው ሁኔታዎች ያስጨነቋቸው መሆኑን አምባሳደሯ ሳይገልጹ አላለፉም። ሁኔታው በኤምበሲው የሰራተኛ ማህበረሰብ ዘንድ ጨምሮ ከባድ ፍርሃትና ጭንቀት ማስከተሉን አውቃለሁ ብለዋል። በጉዳዩ ዙሪያ የኢትዮጵያ መንግስት ማነጋገራችንን ቀጥለናልን ብለዋል። በሁሉም እርከኖች ያሉ የኢትዮጵያ መንግስት ባለስልጣናት በሀገሪቱ ህገ መንግስት የተረጋገጡት የዲሞክራሲያዊ አስተዳደር፣ የሰብአዊ መብት ከበሬታና የህግ የበላይነትን እንዲያከብሩ ማሳሰባችንን ቀጥለናል ብለዋል። አያይዘውም ለጋዜጠኞች ለመገናኛ ብዙሀንና ለተቃዋሚዎች ድምጽ ምህዳሩን ማስፋት ጠቅላይ ሚኒስትሩና ገዢው ፓርቲ የሚያራምዷቸውን አጀንዳዎች ያጠናክራሉ እንጂ አያሰናክሉም ሲሉ ፕሬዝደንት ኦባማ በጉብኝታቸው ወቅት የተናገሩትን ጠቅሰዋል። ከዓለም ቀደምት ዲሞክራሲ በሆነችው በዩናይትድ ስቴትስ እንኳን ችግሮችን አምነን በመቀበል እያስተካከልን ዲሞክራሲያችንን ይበልጡን ለማጠንከር መስራታችንን አላቆምንም ሲሉ አስገንዝበዋል። የመናገር እና የመሰብሰብ ነጻነት፣ ግልጽነትና ተጠያቂነት የመልካም አስተዳደር እና የዲሞክራሲ አስፈላጊ ዋልታዎች ናቸው ሲሉም አስረድተዋል። የዩናይትድ ስቴትስ የሰብአዊ መብቶች ጉዳይ ረዳት የውጭ ጉዳይ ሚኒስትር ታም ማሊኖቭስኪ በቅርቡ ኦል አፍሪካ ዳት ካም ላይ ባወጡት ጽሑፍ ሁለቱ ሀገሮቻችን የጋራ ጥቅም ያላቸው በመሆኑ ዩናይትድ ስቴትስ በኢትዮጵያ ብልጽግና መረጋጋትና ስኬት ትጠቀማለች። ኢትዮጵያ ደህንነቷን ስትጠብቅ ሌሎችን ልትረዳና ልታበረታታ ትችላለች። የተራዘመ ቀውስ ውስጥ ስትገባ ግን ሁለቱ ሀገሮች ያላቸውን የጋራ ግብ ይጎዳል። መልእክታችን ግልጽ ነው። የኢትዮጵያን እድገትና ስኬት የሚፈልግ ሁሉ ሀገሪቱ እጅጉን የምትጠነክረው ሁሉም ድምፆች ሲሰሙ፣ መንግስት ለሁሉም ተጠያቂነት ሲኖረው መሆኑን መገንዘብ አለበት። ከህግ ውጪ ሰዎችን ማሰርና ማጥቃት መቆም አለበት ሲሉ ረዳት የውጭ ጉዳይ ሚኒስትር ማልኖውስኪ የተናገሩትን ተሰናባቿ አምባሳደር ጠቅሰዋል። በመጪው አዲስ ዓመት ሰላማዊና የበለጸገች ኢትዮጵያ የጋራ ራዕያችንን እውን ለማድረግ አብረን መስራታችንን እንቀጥላለን ብለዋል። አድማጮች አሁን የዕለቱ አብይ ርዕስ ደርሷል፣ ቀጥሎ ይቀርባል። በአማራ ክልል ትላንትና ዛሬ ውጥረት መባባሱን፣ በመተማ የሰው ሕይወት መጥፋቱን፣ በርካታ ንብረት መውደሙን፣ በደብረታቦር ማረሚያ ቤት መቃጠሉን፣ በአምባ ጊዮርጊስ እንዲሁ የሰው ሕይወት መጥፋቱ፣ በአጠቃላይ በክልሉ አብዛኞቹ ከተሞች የመከላከያ ሰራዊት መግባቱና የተኩስ ድምፅ ያለማቋረጥ መሰማቱን የፓርቲ ተወካዮችና ስማቸውን መግለጽ ያልፈለጉ ነዋሪዎች ገልጸዋል። የክልሉ መንግስት ሁኔታውን ለማረጋጋት እየሰራ መሆኑንና የተደራጀ መረጃ በነገ ዕለት እንደሚሰጥም ገልጿል። ጽዮን ግርማ እስከ ማምሻው ድረስ በርካታ ሙከራዎች ስታደርግ ቆይታለች። እስካሁን የተገኘውን መረጃ በማጠናከር የሚከተለውን ይዛ ቀርባለች። በወልቃይት የአማራ ማንነት ጥያቄ በሐምሌ ወር መጀመሪያ በአማራ ክልል የተለያዩ ከተሞች የተጀመረው ተቃውሞ አሁንም መቀጠሉ እየተነገረ ነው። ትናንትናና ና ዛሬም በክልሉ የተለያዩ ከተሞች ውጥረቱ መቀጠሉን ና ነዋሪዎች እየገለጹ ነው። የአረና ትግራይ ሉዓላዊነት ና ዲሞክራሲ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በመተማ ከተማ በትግራይ ተወላጆች ላይ ደረሰ ያሉትን ችግር ለአሜሪካ ድምጽ ተናግረዋል። ያው መተማ አካባቢ በታጣቂዎች በተጋሩ ወይም ተጋሩ ኢትዮጵያውያን ላይ ያነጣጠለ ጥቃት እየደረሰ መሆኑን ከዚያ አካባቢ ተደውሎልናል፣ አነጋግረውኛል እና ምንድን የሚሉት በአካባቢው ወጣቶች፣ የተደራጁ ወጣቶች እና እነሱን ከለላ የሚያደርጉ ታጣቂዎች ሆነው ቤት ለቤት እየዘሩ ንብረታቸውን እየዘረፉ እና እየተደረሰም ከቤት እያቃጠሉ እንዳወደሙባቸው እና የተወሰኑም የተገደሉ እንዳሉ ገልጠውልኛል። ከዛ ሸሽተው ሱዳን እንደገቡ ነው። ግማሾቻች ደግሞ ወደ እንትን ገብቷል። በረሀ ላይ ገብቷል። ከከተማው የተለያዩ አቅጣጫዎች በረሃ ላይ እየገቡም አሉ ያው ሸሽተው ማለት ነው እና ጥቃቱ ትግራይ ተወላጆች አነጣጥሮ የደረሰ ጥቃት ነው እና ሕጻናትና ሴቶች ያሉባቸው አንድ ሺህ አካባቢ የሚሆኑት ወደ ሱዳን እንደገቡ ገልጸውልኛል። በተጨማሪው ደግሞ አብደራፊ አካባቢ እንደዚያ በተመሳሳይ መልኩ ጥቃት የደረስባቸውና ወደ ሁመራና ራውያን አራውያን ማይካድራ ሸሽተው የገባሉ ንብረቶቻቸው እየተዘረፈ እየተደበደቡ፣ እየተገደሉም እንዳሉ በትክክል የተጎዳው ሰው ቁጥር ምን ያህል እንደሆነ ባይታወቅም ስምንት የሚደርሱ ሰዎች መገደላቸውን የገለጹት አቶ አምዶም መተማ አካባቢ የሚኖረው ተወላጅ ወደ አንድ ብሔር ያደላ ጥቃት እያደረሰ ወይም የትግራይን ተወላጆች እያጠቃ ነው ወይ በማለት ማለት ይቻላል ወይ በሚል ላቀረብኩላቸው ጥያቄ ተከታዩን ምላሽ ሰጥተዋል። እንደዛ ማለት አንችልም። ምክንያቱም ህዝብ እንደ ህዝብ ያጠቃል ማለት አይቻልም። ግን የተደራጁ ወጣቶች አሉ እነሱም አስከትለው ደግሞ የታጠቀ ሀይል አለ ይህ እየፈጸመ ያለው እንጂ ህዝቡ ነዋሪው እንዳለ ለማለት ይከብዳል። አሁን እንደነገረኝ ማንም ሰው ቤት እንኳን ለመከላከል ሲሞክር ታጣቂዎችን እርምጃ ይወስዳሉ እና ያለበት አማራጭ ሲዘረፍም ሳበስ ሲያያዝም ግን እንትን ማረግ ነው እና ወጣቶች አሉ፣ ገብተው ንብረት የሚያወጡ ሁሉ ነገር የዘርፉት፣ ተሰልፎ እየጨፈሩ ነው ወደ ቤቶቹ የሚሄድ። ህዝቡ ግን አይደለም አዎ እንደ ህዝብ በነቂስ ወጥቶ አይደለም ጥቃት እየፈጸመ ያለው ለማለት ይቻላል። ምክንያቱም ጎረቤቶቻቸው የሚደብቋቸው ምርት ናቸው፣ በሌላ መንገድ ሊጠቁ ሲሉ ከሌላ የሚሰጣቸው ደግሞ ያ ጎረቤቶቻቸው ናቸው እና እንዳለ ህዝቡ በህዝቡ ላይ የተነሳ ለማለት ያስቸግራል። ግን የሆነ የተደራጀ ኃይል እየመራው እየተጠቃ እንዳለ ግን እርግጥ ነው። ሁኔታውን እየተከታተሉ እንደሚገኙ የተናገሩት የመላው ኢትዮጵያ አንድነት ፓርቲ መኢአድ ዋና ጸሐፊ አቶ አዳነ ጥላሁን የአቶ አምዶምን ጥቆማ አንስቼላቸው ነበር። እስካሁን ባደረጉት ማጣራት በአንድ ብሔር ላይ የተነጣጠረ ጥቃት ስለመኖሩ የሚያውቁት እንደሌለ ገልጸው የተጣራ መረጃ ይዘው በቀጣይ እንደሚሰጡን ቃል ገብተዋል። ዛሬ የደረሰን መረጃ ነው ያሉትንም አብራርተዋል። በህብረታቦር ከተማ ላይ አሁን ከሰአት በኋላ ማረቢያ መቃጠሉ ኢንፎርሜሽን አለን እና ከፍተኛ ተኩስም ነበር። እና አሁን የሞተ የቆሰለ ከእስረኛው ወይም ደግሞ ከስሩ ስንት እንደሆነ ገና አላረጋገጥንም። ደብረ ታቦር ከተማ ማን ያቃጠለው እሱ አልተረጋገጠም። እንግዲህ እሱ አረጋገጥ ኢንፎርሜሽን እንሰጣቸዋለን። ስንት ሰው ሞተ፣ ምን ሞተ፣ እስረኞች ምን ደረጃ ናቸው። ከዚህ ብሉ የምን ተጎዳ የሚለውን በነገ ሁለት እንሰጣቸዋለን። አሁን ከመሸ ስለሆነ ኢንፎርሜሽን ነው የደረሰ ማረሚያ ቤቱ በመቃጠሉና ግን ከፍተኛ ታስ እንደነበረ ግን በጣም በእርግጠኝነት እነግርሻለሁ። ወገራ አምባ ጊዮርጊስ የሚባል ቦታ ላይ ፀጉረ ልውጥ የሆኑ ወታደሮች ሀያ ስድስት ወጣቶችን ይረሽነዋል የሚል እንትኑ ደርሰውናል መረጃው። አብዛኛው ህዝቡ ወደ ጫካ እየገባ ስለመሆኑም ተነግሯል። ይህም አሁን የመሸ ስለሆነ በነገ ሁለት አጣርተን ብትነግራቸው ደስ ይለኛል። ከዚህ ውጭ መተማ ቆጭት፣ እና ሸደና ሸድ የሚባል አካባቢ ላይ ዛሬ ሙሉ ቀን ከፍተኛ የሆነ ተኩስ እንደነበረና በርካታ ሰው እንደሞተ ተነግሮናል። ለመርቅ እንደዚ ተኩስ እንደነበር ተነግሮናል። የሸድን የመተማን፣ የአምባ ጊዮርጊስን እና የደብረ ታቦር ሁኔታ በተመለከተ ስንት ሰው እንደሞተ፣ ስንት ሰው እንደቆሰለ አጣርተው እንዲነግሩን መረጃ ለሚሰጡን አካላት አሁን መማር አስተላልፈናል። በነግሮ ወቅ በጣም እርግጠኛ የሆኝ የመግድሻ የተስፋራ መረጃ እንደምንደርሰምና እንደምናስተላልፍላቸው ይህን ቃል እገባለሁኝ። ከእዛ ውጭ ደብረ ማርቆስ የስራ ማቆም አድማ እንደቀጠለ ነው። የማርቆስ ዩኒቨርሲቲ በትናንት ዕለት የክረምት ተማሪዎችን ፈተና ሳይፈትን አሰናብተዋል። በምን እንዳሰናበተ እንግዲህ አንዳንድ ታዛቢዎች የሚሉት ምናልባት ተማሪዎቹ የክረምት ተማሪዎቹ ከህዝብ አመፁ ጋር እንዳይቀላቀሉ ፈርቶ ነው የሚል የታዛቢዎች አስተያየት አለ። በምን ሳይፈተኑ እንደዘጋ እንግዲህ የሚያውቀው ያው ትምህርት ቤቱን የዘጋው አካል ነው። በዚህ ዛሬ ቻሪም ላይ በዛሬ እለት በየቤት እየተዞረ አስሳ ተካሂዶ ስልሳ አምስት ሰው መታሰሩ መረጃው ደርሶኛል። ወልዳያ ላይ ትናንትና ሌሊት ከሀያ ዘጠኝ ጀምሮ እስከ ጳጉሜ ሁለት የሚቆይ የስራ ማቆም አድማ እንዲደረግ ነው የሚል ወረቀት ሙሉ በሙሉ ከተማዋ ላይ ተበትኖ እንዳደረና እዚህ የተነሳ በጣም በርካታ ሰው እንደታሰረ መረጃው ደርሶናል። በዛሬ እለትም የገጠር ሚሊሻዎችን በቀን ሁለት መቶ ብር ሳባበል እየከፈሉ አጣቂዎችን አምጥቶ በከተማው ላይ አስፍረዋል። ከዚዎች ከሆሎጋሽን ወደ ጋይንት አምስት ወራት መኪና ወታደር ሙሉ አሁን ከሰዓት በኋላ ስለመንቀሳቀሱ ይህም መረጃ ደርሶናል። ከሌላ በኩል የናያድ አባላትን በየቦታው እያሳደዷቸው ነው። ለምሳሌ የሰሜን ዞን ኃላፊ የነበረውና የማዕከላዊ ስራ አስፈጻሚ ኮሚቴ አባል አቶ ሙሉቀን አይናለም ይኸው ከታሰረ አራተኛ ቀን ነው። የት እንደታሰረ አልታወቀም። ቤተሰቡም እንድጠይቀው አልተፈቀደለትም። ነግቤ ጥንቅም እስካሁን ድረስ አልቀረበለትም። ለደህንነታቸው በመስጋታቸው ስማቸውን መግለጽ ያልፈለጉና በመተማ ከተማ ነዋሪ እንደሆኑ የገለጹ አንድ የትግራይ ተወላጅ ንብረት እየተቃጠለ መሆኑን በስልክ እንደተነገራቸው ገልጸው አሁን ሸሽተው እንደሚገኙና መናገር እንደማይፈልጉ ገልጸውልኛል። በሌላ በኩል ስማቸውን መግለጽ ያልፈለጉ አንድ የመተማ ከተማ ነዋሪ ዛሬ በቦታው እንደነበሩና በመተማ በርካታ ንብረት መቃጠሉን ገልጸው ጥቃቱ የተፈጸመው የትግራይ ተወላጆች ስለሆኑ ሳይሆን የሕወሓት ደጋፊዎች በመሆናቸው እንደሆነም ተናግረዋል። ሰዎች መገደል የተጀመረው ግን መከላከያ ልብስ የለበሱ ታጣቂዎች ከገቡ በኋላ እንደሆነ ገልጸው ከፍተኛ ተኩስ እንደነበርና ቁጥሩ ያልታወቀ ሰው በታጣቂዎች መገደሉንም ተናግረዋል። ሌላ አስተያየት ሰጪ በበኩላቸው እስካሁን በመተማ 19 ሰው መገደሉን ለአሜሪካ ድምጽ ገልጸዋል። የክልሉ መንግሥት ቃል አቀባይ አቶ ንጉሱ ጥላሁን ስለ ጉዳዩ ጠይቄያቸው ነበር ክልሉ ሁኔታውን ለማረጋጋት እየሰራ መሆኑንና የተደራጀ መረጃ በነገ ዕለት እንደሚሰጡን ቃል ገብተዋል አመሰግናለሁ ጽዮን ለዘገባው ወደ ተከታዩ ዘገባ እናልፋለን ወደ ዩናይትድ ስቴትስ ነው የሚወስደን የዩናይትድ ስቴትስ አርባ አምስተኛ ፕሬዚደንት ለመሆን እየተወዳደሩ ያሉት ዶናልድ ትራምፕ ሪፐብሊካን እጩ ናቸው ህጋዊ ፍቃድ በሌላቸው ፍልሰተኞች ላይ እርምጃ እንደሚወስዱ በድጋሚ በማረጋገጥ በጉዳዩ ላይ እየተለሳለሱ ናቸው ለሚለው ግምት ምላሽ ሰጥተዋል ትናንት የሪፖርተራችን ሪቻርድ ግሪን ዘገባ አለ አዳነች ፍሳሀ ይዘዋለች ቢሊዮነሩ ተወዳዳሪ ዶናልድ ትራምፕ ትናንት ማታ በአሪዞና ክፍለ ሀገር መዲና ፊኒክስ ላይ ባደረጉት ንግግር ግቦቻቸውን ሲዘረዝሩ የ3200 ኪሎ ሜትር ርዝመት ባለው ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመስራት ቃል በመግባት ጀምረውታል። ለግንቡ መቶ በመቶ የምትከፍለው ሜክሲኮ ናት። እስካሁን ባለው ጊዜ ባያውቁትም ለግንባታ ወጪ የሚከፍሉት እነርሱ ናቸው። ታላቅ ህዝብና ታላቅ መሪዎች ናቸው። ሆኖም ለግንቡ ይከፍላሉ። ከመጀመሪያውኑ አንስቶ የማይሰረሰር ረዥም፣ ጠንካራና ቆንጆ ግንብ በደቡብ ወሰናችን ላይ ማቆም እንጀምራለን። ትራምፕ አያይዘውም ሕጋዊ ፈቃድ የሌላቸው ፈላሾቹን ሁሉ ወደ ሀገራቸው ለመመለስ አዲስ ልዩ ኃይል እንደሚመሰርቱ ገልጸዋል። በቅድሚያ ትኩረት የምንሰጠው በወንጀለኞች ላይ ነው። የወንጀል ቡድን አባላት፣ በጸጥታ ደህንነት ላይ አደጋ የሚጥሉትንና የቪዛ ጊዜያቸው አልፎ እያለ በሀገሪቱ ውስጥ የቆዩትን ያካትታል። አሁን ባለው ሙሰኛ አስተዳደር መሠረት እዚህ ሀገር ገብተው በመቆየት በሀገሪቱ ልገሳ የሚተማመኑትን፣ በቅርቡ ወደ ሀገሪቱ የገቡትን፣ በሚሊዮኖች የሚቆጠሩትን ማለት ነው። ትራምፕ ትናንት ማታ ያደረጉት ጠንካራ ንግግር ሜክሲኮ ሄደው ከሀገሪቱ ፕሬዚደንት ኤንሪኬ ፔኛ ኒዬቶ ጎን ቆሞ ካደረጉት ለዘብ ያለ ንግግር የተለየ ነው። ትራምፕ ከሜክሲኮ ፕሬዚደንት ጋር በተነጋገሩበት ወቅት ይሰራል ለተባለው ግንብ ወጪ የሚከፍለው ማን ነው የሚለው ጥያቄ አልተነሳም ሲሉ ለጋዜጠኞች ተናግረዋል። ይሁንና የሜክሲኮ ፕሬዚደንት በትዊተር አከታትለው ባስተላለፉት መልእክት ሜክሲኮ መሰናክል ላሉት ግንብ እንደማትከፍል ለትራምፕ ግልጽ ማድረጋቸውን ጠቁመዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የነበሩት ዴሞክራቷ ተወዳዳሪ ሂለሪ ክሊንተን በበኩላቸው ትላንት ለወታደራዊ አርበኞች ባደረጉት ንግግር የትራምፕ ሜክሲኮ ጎራ ብሎ መመለስ የዩናይትድ ስቴትስ ፕሬዝደንትነት ብቃትን አያሳይም ብለዋል። የሀገር ፕሬዝደንትነት ለፎቶግራፊ ያህል ከሚደረገው ነገር በላይ ነው። ቀጣይነትንና ተአማኒነትን ይጠይቃል። በመሰረቱ የግል ግንኙነትን የመፍጠር ያህል ነው። ሰዎች ሊተማመኑብህ ይችሉ እንደሆን ማወቅ ይኖርባቸዋል። አንድ ቀን ሌላ፣ ሌላ ጊዜ ደግሞ ፈጽሞ የተለየ ነገር የማትል መሆንህን መረዳት አለባቸው። ለአንድ ዓመት ያህል የስድብ ውርጅብኝ ስታካሄድ ከቆየ በኋላ ወደ ጎረቤቶቻችን ጎራ ብለህ ከመመለስ በላይ የሚጠይቅ ነገር ነው። ትራምፕ በሚያካሄዱት የምረጡኝ ዘመቻ አብዛኛውን ድጋፍ ያገኙት የሜክሲኮ ፕሬዚደንት የሀገራቸው ሕዝብን ያሳዘነ ባሉት ልፈፋ ነው። ትራምፕ የዩናይትድ ስቴትስ ደቡባዊ ጎረቤት ሀገር የሥራ ዕድልን ከአሜሪካውያን ትሰርቃለች፣ የወሲብ ጥቃት የሚፈጽሙ ወንጀለኞችንና ነፍሰ ገዳዮችን ትልክብናለች፣ ወደ ዩናይትድ ስቴትስ የሚደረግ ህገወጥ ፍልሰትን ለማቆም አትሞክርም ሲሉ ሲነቅፋት ቆይተዋል። ናምን ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከአርባ ደቂቃ ሊል ነው አዲስ አበባ ላይ ዋሽንግተን ዲሲ ዲሲና አካባቢዋ ደግሞ ሐሙስ ነሐሴ 26 2008 ዓ ም ከቀኑ 8 ሰዓት ከአርባ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ የሚተላልፍላችሁን ዝግጅት ነው እየሰማችሁ ያላችሁት። ኢንተርኔት ላይም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ አለን። በፌስቡክና በትዊተር ቪኦኤ አምሃሪክ ላችሁ ተከተሉን። እሰጥ አገባ በእሰጥ አገባ ቦታ ውይይት ነው የሚካሄደው። የአገር ጉዳይ የሰሞኑ ውሎና ክራሞት አነጋጋሪ፣ አሳሳቢና ሁነኛ መላ የሚሹ አንገብጋቢ የሀገርና የሕዝብ ጉዳዮች ዙሪያ ትኩረት ከሚያደርግ ተከታታይ ፕሮግራም የተወሰደ ነው የሚቀርብላችሁ። ያለፈው እሁድ የራዲዮ መጽሔት ፕሮግራም አዲስ ዝግጅት በኢትዮጵያ ጉዳዮች የሚጽፉና በሚጠበቡባቸው የተለያዩ የኪነ ጥበብ መስኮች ለብዙዎች ጥቅም የሚውሉ ኪናዊ ስራዎቻቸው የሚታወቁ ከኑሮ ባሻገር የሚሆኑ የአገርና የሕዝብ ጉዳዮች ግድ የሚላቸው የማኅበረሰብ አባላትን እየጋበዘ ያወያያል። ዲያቆን ዳንኤል ክብረት በኢትዮጵያ ማኅበራዊ፣ ባህል ፖለቲካዊ ጉዳዮች ዙሪያ ባተኮሩ ጽሑፎቻቸው በስፋት ይታወቃሉ። ያወያያቸው አሉላ ከበደ ነው። ካለፈው እሁድ የራዲዮ መጽሔት ዝግጅት የቀረበ ነው። እነሆ። ዲያቆን ዳንኤል ክብረት፣ በቅድሚያ ለጊዜህ አመሰግናለሁ። እኔም አመሰግናለሁ። ጊዜ ደስትልኝ ፈቃድ ጠይቅ ያለውና በፈቃድህ መሰረት አንተ እያልኩ ነው። ወጣትም ቢሆን አንቱ እያልን የምንጠራበት አጋጣሚ ያለና አንተ በማለቴ ፈቃድህ መሆኑን ላስተዋውቅ ላድማነት ነው። እሺ ለአንድም ቀረብ ያደርገናል በሚል ነው። አዎ ውይይት ያደርገዋል። ካልሆነ የትእዛዝ መቀበልና መስጠት ነው ይመስል። መልካም አመሰግናለሁ። ዲያቆን ዳንኤል ዛሬ ለየት ያለ ፕሮግራም ነው የጋበዝንህ። ሰሞንኛው የአገር ሁኔታ አሳሳቢ የሆኑ ሁነኛ መላምሹ አንገብጋቢ ጉዳዮች አሉና ስለ ኢትዮጵያ ታሪክ፣ ባህል፣ እምነት የኢንተርኔት ገጽህ በትክክል ያሳያል። ትኩረትህን ፖለቲካና ትውፊት ምልከታዎች ይቀርቡበታል ይላል። በኢትዮጵያ ጉዳይ ላይ እንደሚጽፍ ሰው የበኩልህን ሀሳብ እንድትፈነጥቅ ነው። ዛሬ ያለው ሁኔታ ያሳስበሃል ዳንኤል? በመጀመሪያ በጣም በጣም ነው የሚያሳስበኝ። ለምን ያሳስበሃል አልልም። ሰዎች የተገደሉበት ውጥረትም የነገሰበት ሁኔታ ለቀናትና ሳምንታት ታይቷልና። እስኪ ፈታ አድርገን እንመልከተው ምን ማለት ነው አሁን እየሆነ ያለው ሁኔታ ምንስ ሁኔታዎች ሊከሰቱ ይችላሉ እንዳያያዙ በምን መልኩ መያዝ አለበት የሚለውንም መመለስ እንድንችል ምንድነው በጣም አሳሳቢ የሚሆነው ኢትዮጵያ ውስጥ እንደዚህ አይነት ህዝባዊ አመጾች ወይም ደግሞ የህዝብ ጥያቄዎች ወይም በየቦታው የምንሰማቸው አይነት ከዛም በጎን የምናያቸው ከዘርና ከአካባቢ ጋር ያሉ ጥቃቶች ወይም ድምጾች ከዚህ በፊት አልነበሩም ማለት አይደለም። ግን ዘመናቱ የሚሰጧቸው ማቀጣጠያ ወይም ደግሞ ችግሩን የመመልከቻ እድሎች አሉ። ለምሳሌ ከዛሬ ሃያ ሰላሳ ዓመት በፊት እንዲህ አይነት ነገሮች ሲሰጠሩ ከአንዱ ቦታ ያለው መረጃ ሌላ ቦታ የመድረስ እድሉ በጣም ዘገምተኛ ነው፣ ላይደርስም የመቻል እድል አለው። አሁን የመረጃ ዘመን ላይ ሆነን እያንዳንዷ የምትተነፈሰው ትንፋሽ ለሁሉም በሚዳረስበት እና ነገሮችን መደበቅ በማይቻልበት በዚህ ጊዜ ላይ ሲሆን ደግሞ ጉዳዩን ለመፍታትም እድል ይሰጣል። ካልፈታነውም ደግሞ ችግር ለማምጣትም እድል ይሰጣል። ለሁለቱም እድሉ ልክ እሳትና ውሃ አቅርቤልሃለሁ እንደሚለው ሁለቱም እኩል እድል ያላቸው ስለሆኑ ነው። በጣም አሳሳቢ የሚሆነው ማቀጣጠያ ብልሃቸዋል። ዳንኤል የማህበራዊ መገናኛ ብዙሀኑን አንዱ የአገር ጫፍ የተከናወነ ድርጊት በእጅ ስልካችን ብቻ በሌላው ጫፍ ወዲያውኑ በዚያችው ሰዓት የሚታይበት ዓለም ላይ ስለሆን ያለ ነው። ይህ ሁኔታ ለበጎውም ለአደጋውም ሊዳድርግ ይችላል የሚል መንፈስ ይመስለኛል እየጠቀስከ ያለኸው። አዎ ለሁለቱም ነው። በጎውም ልንጠቀምበትና መረጃ ተለዋውጠን አሁን አንድ ለማድረግ እንደ ድሮ መዋቅሮች ምኖች ሳያስፈልጉ ሰዎች ታሳብ እየተለዋወጡ ለአንድ ጉዳይ ወዲያና ወዲህ እየተጠራሩ ስራ መስራት የሚቻልበት ዘመን ላይ ተደርሷል። ይሄንን ለበጎ ከተጠቀምነው ለሀገራዊ አዎንታዊ ለውጥ ለማህበራዊ ለውጥ ልንጠቀምበት፣ ካልተጠቀምነው ደግሞ የማንፈልገውም ነገር እንደዚሁ ልንጠቀምበት እንችላለን። ለሁለቱም ምንድን ነው። በሀገራችን እፍ ያነዳል እፍ ያጠፋል ይባላል። እሳቱን እፍ ብለህ ልታነደው እንደምትችለው እፍ ብለህ ልታጠፋው ትችላለህ። እፍ ማለቱ ተመሳሳይ ነው። አንተ ለምንድን የተጠቀምክበት የሚለው ነው ወሳኝ ግሩም። እንግዲህ የሚያነጋግሩት ጉዳዮች፣ ጥያቄዎች በተለያዩ የህብረተሰብ ክፍሎች ይነሳሉ። ህዝብ ጥያቄ ይዞ የተነሳበት ሁኔታ አለ። ያ ጥያቄና ቁጣ የተስተናገደበት ውጤቱ ያላማረ መሆኑን ተመልክተናል። መንግስት ራሱ ባመነው በርካታ ሰዎች ተገድለዋል። የተቋረጠ አይመስልም። ያ ጉዳት እየመጣ ያለበት ሁኔታና ምን አይነት ሁኔታዎች ትኩረት ሊሰጣቸው ይገባል ትላለ ህዝብን የሚያዳምጥ መንግስትና መንግስትን የሚያዳምጥ ህዝብ ይላል የመጨረሻው ጽሁፍ። ከትላንት በስቲያ የወጣ ጽሁፍ ነው። ልክ ነው። ምንድን ነው ይሄ መቼም በአንድ ጊዜ ተፈጠረ ነው ብዬ እኔ አላምንም። ማለት አንድን ፊኛ ስትነፋው ፊኛው ተጣብቆ ከነበረበት የመጨረሻዋ ጠርዝ እስከሚደርስበት ጊዜ ድረስ እድል አለ። ከዛ በፊት ፊኛው የማስተንፈስና ለጥቅም የማዋል እድል አለ። እየነፋኸው በሄድክ ቁጥር ግን ይፈነዳል። ያ የጊዜ ጉዳይ በአንድ ጊዜ አይደለም የሚመጣው። እኛው መጀመሪያው አየር ከገባበት ጀምሮ የመጨረሻው አየር እስከሚወጣበት ጊዜ ድረስ ያለውን ጊዜ አጠቃቀም ላይ ነው ትልቁ ወሳኝ እና ይሄ በየመስኩ የተፈጠሩ ከቀበሌ ጀምሮ እስከ ላይ ድረስ በኢኮኖሚ፣ በፖለቲካ፣ በሰብአዊ መብት፣ በመሬት ይዞታ ከመጀመሪያው በክልሎች አከላለል፣ አከላለሉ በተመሰረተባቸው መርሆች ልዩነቶቻችንን በያዝንበት መንገድ አብዛኛውን በሰራንበት መንገድ የት ላይ ነው? አንድነታችን ላይ ነው የሰራነው ወይስ ልዩነታችን ላይ የሰራነው? አጥር ነው ስንሰራ ይኖር ነው ድልድይ ነው ስንሰራ ይኖር ነው የሚሉት እነዚህ ነገሮች ተጠራቅመው ተጠራቅመው ተጠራቅመው በየጊዜው ችግሮቹ እየተፈቱ አዳዲስ መንገዶች እየተተለሙ አገሪቱ ወደምትፈልገው ጎዳና በሰላም እና በጤና መሄድ የምትችልባቸው መንገዶች ሳይተለሙ ዝም ብለው የከረሙ ጉዳዮች ተጠራቅመው ተጠራቅመው ተጠራቅመው አንድ ላይ መጡ። እና እነዚህ ጉዳዮች አንድ ላይ ሲመጡ ለመንግስትም አሁን መፍታት የቸገረው ይመስለኛል። ተጠራቅ ብዙ አይነት ጥያቄዎች አንድ ላይ ነው የመጡ። በየራሳቸው በመጡበት ጊዜ መፍታት በጣም ቀላል ነበረ። አሁን ግን ሁሉን ጥያቄዎች ሳይፈቱ ኖሩና አንድ ላይ መጡ እና አንዱን ፈተዋለሁ ስትል አንዱ በዚህ ያፈተልካል፣ በዚህ ያለውን ፈተዋለሁ ስትል በዚህ ያፈተልካል። እና የድምር ውጤቶች ናቸው በቃ በየ ጊዜው ያልሰራናቸው ስራዎች መንግስት ያልሰራቸው ያልመለሳቸው ጥያቄዎች ምክንያቱም አሁን ያለንበት ዓመተ ምሕረት እንደ ኢትዮጵያ አቆጣጠር ሁለት ሺ ስምንት ነው። አሁን ያለው መንግስት እንደ መንግስት የተመሰረተ አሳጠ የሰማኒያ ሶስት ነው። በሁለቱም መሃል ረዥም ዘመናት አሉ። አንድ ልጅ በዛ ጊዜ ቢወለድ አምስት አመት የሚወላበት ወጣት ሆኖ በትዳር የሚደርስበት ጊዜ ላይ ነው ያለ ነው። እና በሰማኒያ ሶስት አስተሳሰብ በሰማኒያ አራት አስተሳሰብ በሰማኒያ አምስት አስተሳሰብ ሁለት ሺ ስምንት ላይ መኖር አይቻልም። ያኔ መልካም የሚመስሉ ገና ሀገሪቱን ማወቅ አለ፣ ሁኔታዎችን መርዳት አለ፣ ማረጋጋት አለ፣ ካለፈው ነገሮች መምጣት አለ ቆይቶ ሰፈቱትን ማስተካከል፣ የተጣመሙትን ማቃናት፣ የጎደሉትን ማሟላት የሚቻልበት በቂ ጊዜ ነበር እና እነዛ አለመደረጋቸው ድምር ውጤት ነው አሁን የምናየው ድምር ውጤት ብልሃል፣ ዳንኤል። በጊዜ ውስጥ የተነሱ ጥያቄዎችን በአግባቡ በቦታው እና በወቅቱ መፍታት አንድ ነገር ነው። አሁን ላሉ ጉዳዮችስ ከጥያቄዎቹ ባሻገር መልስ በሚሰጥበት ሁኔታ ነው መገምገም የምንችለውና ለተነሱት ጥያቄዎች የተሰጠውን መልስ ትክክል ነው ወይ የሚለውን መጠየቅ ያስችላል። መልስ አለመስጠትም መልስ ነውና፣ አዎ አሁን ያሉትን ችግሮች በቅጡ መረዳት አለ ወይ በትክክል መንግስት፣ ተረድቶት መልስ ትክክለኛ መልስ ሰጥቶበታል ብዬ አላስብም። ከመንግስት እኔ ይህን እጠብቅ ነበረ። ምክንያቱም አሁን የምናየው ነው ህዝባዊ ነው በአንድ በኩል ያለው መንግስታዊ ነው። በሌላ በኩል ያለው መንግስት የተደራጀ ተቋማት ያሉት አሰራር ያለው ነው። የተሻለ ጉዳዮችን እንዲረዳ የሚጠበቀው ከመንግስት ነው። ምክንያቱም የተደራጀ ብዙ መዋቅሮች ያሉት እስከታች ድረስ መረጃዎችን ለመሰብሰብ፣ ለመተንተን የሚችል ባለሙያም አወቃቀርም አሰራርም ህግም ያለው ተቋም ነው ብለን እናምናለን መንግስት። ስለዚህ ህዝቡን መረዳት የበለጠ የሚጠበቅበት መንግስት ነው። ተረድቶ ደግሞ ትክክለኛ መፍትሄ ትክክለኛው መፍትሄ ለመስጠት አሁን እንኳ ባይችል ወደ ትክክለኛው መፍትሄ እየሄደ መሆኑን የሚያሳዩ መንገዶችን መከተል መቻል አለበት። እኔ ከሚሰጡ መግለጫዎች ጀምሮ ከሚባሉ ነገሮች ጀምሮ እኛ ሀገር የፖለቲካው ቋንቋና የህዝብ ቋንቋ አልተደራረሱም ጎን ለጎን ነው እየሄዱ ያለው። ስለዚህ ነው መደማመጡ የጠፋው። ኢትዮጵያ ባህል አላት። ኢትዮጵያ ስርዓት አላት። ረዥም ዘመን የቆየ ሀገር ናት። ስለዚህ ያ የተለመደውን ባህል እንኳ ተጠቅሞ መንግስት ባህላዊ በሆኑ መፍትሄዎች ለመሄድ የሚችልባቸውን እድሎች ሙሉ እየተጠቀመ ነው ብዬ አላምንም እና የበለጠ እየተወሳሰበ እንዲሄድ ነው እየተደረገ ያለ። ስለዚህ ከመንግስት እኔ መረጋጋት፣ ትዕግስት ታጥቦ እና ጥበብ ይጠበቃል ባይ ነው። በመንግስት ኃይሎች የተወሰደው የሀይል እርምጃ በብዙዎችም እየተነቀፈ ነው። መንግስትም ቀደም ብሎ ባወጣው መግለጫ የሰው ህይወት ማለፍ እንዳልነበረበት ገልጸዋል። ሌሎች ትችቶችንም የማቅረቡን ያህል የመንግስትን ስልጣን ለግል ጥቅም የመዋል ዝንባሌ ነው ይላል መንግስት ባወጣው መግለጫ። ያንንም ለማስተካከል የሚወሰድ እርምጃ እንደሚኖር ገልጠዋል። ይህንንስ እንዴት ትመለከተዋለህ? መቼም በሌሎች አለማት እንደምናየው መንግስት ሰዎች ናቸው። መንግስት መዋቅር ነው። መዋቅሮ አይናገርም። ሀያዝም መንግስት ውስጥ ያሉ ሰዎች ናቸው መዋቅሮችን የሚያንቀሳቅሷቸው እና በመንግስት አሰራሩ ውስጥ ለሚፈጠሩት ስህተቶችና ጥፋቶች በሙሉ ተጠያቂው መንግስት ነው የሚሆነው። ሌሎችም ሀገሮች እኮ በአንድ ሚኒስቴር በሚኒስቴር ስር ለሚፈጠሩት ጉዳዮች መጨረሻ ራሱን ተጠያቂ አድርጎ በቃ ተሰልጣኝ አስረክብያለሁ የሚለው ቀጥታ ያሰውዬ በስህተቱ ውስጥ ላይኖርበት ይችላል። ቀጥታ ተሳታፊ ኃላፊነቱ የእሱ ነው። እንዲህ አይነቱ ሰው መመደብ አልነበረበትም ማለት ነው መቆጣጠር ነበረበት ማለት ነው። ሲያጠፋ መቅጣት ነበረበት ማለት ነው። ስለዚህ እኔ ነኝ የመጨረሻው ብሎ ኃላፊነቱን የሚወስደው እና መንግስት ኃላፊነቱን ወስጃለሁ ለተሰሩት ጥፋቶች ይቅርታል። ቢያንስ እኮ እኔ አንድ ሀገር ጠብቅ ነበረ እነዚህ ሰዎች በአመፅም ይሁን የሆኑ ሰዎች ገፋፍተዋቸውም ይሁን የራሳቸውም ጥያቄ ይዘው ይሁን የሞተው ኢትዮጵያዊ ሰው ነው። ባለፈው አመት መቶ ፐርሰንት የተመረጡት እና የመረጡኝ እነዚህ ናቸው ያላቸው ሰዎች ናቸው እየሞቱ ያሉት ስለዚህ ቢያንስ ከማንኛውም ነገር በፊት ለሞቱት ሰዎች ሁንም በምንም መልኩ ለሞቱት ሰዎች እናዝናለን። የሀዘኔታ ስሜት መኖር መቻላለ አዝነናል። ይሄን አላየሁም ና አዝነናል። ይሄን ይሄን ጥፋት አለ ከተባል ለጥፋቱ እኛ ኃላፊነት እንወስዳለን መባል አለበት። መንግስት ማለት እኮ ከታች ከቀበሌው ጀምሮ እስከላይ ያለው አካል ነው። ይሄ ሙሉ ነው መንግስት የሚባለው ና ቀበሌውም ለሚያጠፋው ይሁን ዞኑ ለሚያጠፋው መንግስት ሌላ፣ ህዝቡ ሌላ። መንግስት የት ያውቃል አሁን ጥረት ያለ ሰው እዚህ ያለውን ፓርላማ የት ያገኘው አያገኘውም። ለእሱ መንግስት ማለት ብዙ አጠገቡ ያለው ሰው እሱ ሲያጠፋ መንግስት አጠፋ ነው። ትልቁ ሥርዓት የመጨረሻው ሀይል ኃላፊነት መውሰድ አለበት። በተለይ የሰው ሕይወትን ያጠፋ እርምጃ ሲሆን ተጠያቂነቱ ያን ሀል መግዘፍ የለበትም ወይ የሚለው ብዙዎችን እያነጋገረ ነው። ዳንኤል ቀደም ብለህ በመግቢያው ጠቆም አድርገሃል። የብሔር አና ያለውም ነገር እየተሰማ ነው። ለኢትዮጵያዊ ባህልና እምነት እንግዳ የሆነ በሌሎች ሀገሮች የታዩ የመሰለ ስህተት እንዳይፈጠር በህብረተሰብ ዘንድስ ስልጣን ባላቸው ሀይሎች ላይ መቆጣትና ሁኔታዎች እንዲለወጡ መጠየቅ አንድ ነገር ነው። ነገር ግን በብሄረሰቦች መካከል ለሚፈጠሩ እርስ በርስ ግጭቶች ያልተፈለገ ውጤት በር መክፈት እንዳይኖር ያን አይነት ስህተት እንዳይሰራም ከወዲሁ ማሰብ ይጠይቃልና ምን ትላለህ? በሱ በኩል ልክ ነው እ አንዱ የሚያሳስበኝ ጉዳይ ይሄ ነው ምንድን ነው? በሀገራችን የሚባል ነገር አለ። አንተ ከበሮውን እዚህ ጋር ስትመታው እዛ ማዶ ያለ ቆርቆሮ ዜማውም ከመዝሙሩም ሳይኖርበት የዚህ ከበሮ ድምፅ ያነዘረው እሱም ይጮሃል። የምትፈልገው እዚህ ነው። ከበሮ ለዜማው ነው የምትፈልገው። እሱ ግን እዚያ ማዶ የዚህ ተጽዕኖ መጥቶበት ያልተፈለገው ቆርቆሮ ደግሞ አብሮ ይጮሃል። ልክ እንደዚሁ አንድ ጉዳይ ሲነሳ ማህበረሰቡም ቢሆን በኃላፊነት ስሜት መሆን አለ አንዳንድ የምንጠላውን ነገር እኛውን ራሳችን አድርገ ነው እንዳንገኝ፣ የአገር ሽማግሌዎች አካባቢው ያሉ ተሰሚ ሰዎች ይሄ አይደለም ዓላማችን ማለት ምቻላለን። የአብዛኛው ሰው ሀሳብ ግን ጥያቄ መጠየቅ ነው። አንዳንዶቹ ይሄንን የዘር ጉዳይ በማጣጣፍ ሁኔታውን መጠቀም ሆነ። ስለዚህ እነዚህን ሰዎች ተው፣ ይሄ ዓላማችን አይደለም ይሄን ነገር በኃላፊነት ማድረግ አለም። እንዲያውም በዚህ ጊዜ ማህበረሰብ ታላቁን ጥበቡን ማሳየት ያለበት ለወዲያኛው አካል በሚያሳየው ጥበቃ ነው አጼ ሚኒሊክን ሁሌ የምናስታውሳቸው አድዋ ጦርነት ላይ ጦርነቱ ተከናወነ ጣሊያኖች ተማረኩ ብዙ ህዝብ ጣሊያን ገፍቶ መጥቶ ምን ሊያደርግ እንዳሰበ እና በገፋባቸው ቦታዎች ምን እንዳደረገ ኢትዮጵያ ወታደሮች ምን አይነት ስሜት እንደነበራቸው ያውቃል እና የበቀል ስሜት ነበር ግን አጼ ሚኒሊክ ምንድን ነው ያደረጉት እነዚህ ምርኮኞች ናቸው ብለው በስራም በጤና ጠብቀው ቁስለኞችን አስታመው ምግባቸውን ሰጥተው ወደ ሀገራቸው እንዲ ያለባቸው ወደ ሀገራቸው ነው። ይሄ የታላቅነት ማሳያ ነው። ኃላፊነት ያለበት ዜጋ ማሳያ ነው እና ይሄ መኖር አለበት። የኢትዮጵያ ባህሏ እንደዚህ ነው የነበረው። ለዛኛው ወገን እንዲያውም ሊጠቃ ይችላል፣ ወይም በአንዳንዶች ዘንድ እንደ ጠላት ለሚታሰበው፣ ወይም በአንዳንዶች ዘንድ የችግሩ መነሻ ተደርጎ ለሚታሰበው ወገን ምክንያቱም እንደ ህዝብ ችግር ፈጣሪ ህዝብ የለም። በህዝብ ስም ችግር ፈጥሮ ሰዎች ይኖራሉ። እንደ ህዝብ ችግር ፈጣሪ ስለሌለ እንደ ህዝብ ማጥጣትም ስለማይገባ ለእነዛ ሰዎች በምናሳየው ኃላፊነት የተሰማበት ስራ ነው የህዝቡን ታላቅነት፣ የጥያቄያችንን ታላቅነት፣ የእንቅስቃሴያችንን ታላቅነት ማሳየት ያለብን እና በማህበራዊ ሚዲያዎችና በሌሎችም ቢሆን ይሄንን አሉታዊ የሆነ ህዝብን ከህዝብ ጋር ሊያናክስ የሚችል እንግዲህ ድሮ ልጅና ወረቀት ያስያዙትን አይለቅም ነበር። አሁን አሁን ደግሞ ልጅና ፌስቡክ ያስያዙትን አይለቅም። ይሄ ነገር ይቀመጣል፣ ትውልድ ይቆያል እና ያ ነገር የሚያዩት ልጆች የሚሰሙት ልጆች የሚጎረጉሩት ልጆች ዛሬ በሰባት ዓመት እድሜ ሆነው ከሰባት ከስምንት ዓመት በኋላ ፌስቡክን ሲገናኙ የሚያዩት ነገር መልሶ ጠባሳ እንዳይጥል በኃላፊነት ስሜት ማድረግ አለብን። ምናልባት አንዳንዱ ነገር ሊያመን ይችል ይሆናል፣ ግን ነገሌ ናቸው ብለን እናስብ ይሆናል፣ ግን ተማምን ማሸነፍ ነው ትልቁ የትግል ስልት ብዬ ነው የማምነው እና ይሄን ካልተከላከልን የምንፈልገውን ለውጥ ብናመጣው በማንፈልገው መንገድ ይመጣና ያ የማንፈልገው ነገር ይደረጋል። በሀገራችን ወደ ገነት በሲኦል በኩል አይኬድም ይባላል። መንገዱ የውጤቱን ያህል ወሳኝ ነውና፣ አዎ በገነት መንገድ ከሄድክ በገነት ነው እንጂ በሲኦል በኩል አድርገህ ገነት እሄዳለሁ ብሎ ማሰብ አይቻልም። ዳንኤል እንግዲህ ይህ አነጋጋሪ አሁንም እየተካሄደ ያለ የብዙዎችንም ሕይወት ለአደጋ የጋረጠ ጭምር ብዙዎችም በየቤቱ እንዲነጋገሩበት የሚጋብዝ ጭምር ነው። አሁንም እናነሳቸውን ጥያቄዎች በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮች በየቤታቸው እንዲነጋገሩበት የተሻለ ሁኔታ ለማምጣት ለቀጣይ ንግግሮች የሚፈነጥቁ ሀሳቦች እንዲወጡበት ነው እየተነጋገርን ያለ ነው። ሌሎች በርካታ በማህበራዊ ጉዳዮች ላይ እየጻፍካቸውን በኢትዮጵያ ታሪክ ላይ በየዕለት ሁኔታዎች ላይ ላይ የጻፍካቸውን ጽሁፎች የማየት እድል ገጥሞኛል። በሌላም በዚህም ርዕስ መልሰን እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለጊዜ አመሰግናለሁ። ጊዜ ርስትልኝ፣ ይህም እድሉን ስላገኘሁ በጣም አመሰግናለሁ። አድማጮች፣ ከመሰነባበታችን በፊት ከእናንተ የደረሱን አስተያየቶች ይደመጣሉ። ጠቅላይ ሚኒስትር ኃይለ ማርያም ከኢህአዴግ ምስር ነው ከሚለው ጀምሮ ታሪካዊ ጥረቶቻችን አሁንም እያተራምሱ ነው የሚል ሰፊና ጥልቅ ንግግር አድርገዋል ፕሬስ ኮንፈረንስ። እኔ ግን ቀልቤን የሳቡኝ ሁለት ነገሮች ናቸው። አንደኛ በድሮ በኢህአፓ ዘመንም ሆነ በህወሀት ጊዜ ወይም በሌሎቹ ፖለቲካ እንቅስቃሴዎች ዘመን የነበረው ራስን የመሰጠት ጉዳይ አይዲዮሎጂ የሚባለው ነገር ዛሬ ተሟጦ ያለቀበት ሁኔታ ነው ያለው አሁን ዘመን። ስለዚህ ኢህአዴግ መሰጠትን ፈልጎ በፓርቲ አባልነት ሹመት ሲሰጡ የነበረው ነገር ምንም ፍርፍ አላስገኘለትም። መሰጠትም የላቸውም፣ አቅምም የላቸውም። ስለዚህ አቶ ሀይለማርያም አሁን መሰጠትንን ስላላገኘን አቅም ያለው ሰው ከፓርቲ ውጭም ቢሆን መሾም አለብን የሚለው በጣም ትክክለኛና አዋጪ ነው። ብዙ ምሁራን አሉ፣ በዩኒቨርሲቲም፣ በሌሎች አካባቢዎች እነሱን መቅጠር፣ ማሰራት መቻል አለባቸው። ኢንክሉድ ማድረግ አለባቸው ማለት ነው። ሁለተኛው ስለ ወጣቶችና ስለ ስራ አጦቹ የተናገሩት ነው። እሱንም ደግሞ በትኩረት በትኩረት ስራ የሚያገኙበት ነገር መፈለግ አለበት የሚለው ብዙ ድሀ ባለበት ሀገር ቀውስ መፈጠሩ የማይቀር ስለሆነ ይህንን የሚያስተካክል መፈጠር አለበት የሚለው ጊዜ ሳይሰጥ በአስቸኳይ መወሰን አለበት፣ በተግባራዊ መደረግ አለበት ማለት ነው። ይሄ ሁለቱ ትኩረት ልስቦታል። አመሰግናለሁ። ሄሎ፣ ቪኦኤዎች እንደምንከረማችሁ፣ ሰላም ናችሁ ወይ? ለበርካታ አመታት ዝግጅታቸውን ሳደምጥ ነበረ። በጣም ነው ማከብራችሁ። በስራችሁ ኢትዮጵያውያን ድምጽ ሆናችኋል። አንድ አስተያየት መስጠት ፈልጌ ነበረ ትላንትናም ዛሬም መለስካቸው ከኢትዮጵያ እንዲሁም ደግሞ የተለያዩ የፖለቲካ ፓርቲዎች ለቪኦኤ የሰጡትን መግለጫ ሰምቼ ነበረ። ፕሮፌሰር በየነም ሌሎችም ሰዎች በዚህ ውስጥ የኃይለማርያም ደሳለኝን ድምጽም አሰምታችሁ ነበረ። ምንድን ነው ያለው? ኢትዮጵያ የተፈጥሮ ሀብቷን እንዳትጠቀም የሚፈልጉ ሀገሮች ብሎ ሲናገር ነበር። ያው ኦብቪስሊ ግብፅን ይመስለኛል እንግዲህ በስም መጥራት ያልፈለገው፣ እና በዚህ ውስጥ የገረመኝ ነገር ምንድን ነው ገንዘብ በጆንያ ገንዘብም አላለም፣ ብር ነው ያለው። ብር በጆንያ ፅንፈኛ ለሆኑ ዲያስፖራዎች ይሰጣሉ የሚል ነገር ሰምቼ ነበር። እንዴት ነው በጆንያ ብር የሚሰጠው? በአሁን ጊዜ እንደዛ አይነት ግብይት አለ እንዴ? አለም በሰለጠነበት ጊዜ በጆንያ ብር ይሰጣል ወይ? እንዴት ነው የትም ቦታ ኢትዮጵያ ውስጥ ገጠር እንኳን እንደዚህ አይደረግም። እና አንዳንድ ጊዜ የሚናገረው ነገር በጣም ነው እንደሚገርመኝ። በርቶ ቻው አሁን ሙስናን ኢህአዴግ እንዴት ብሎ መታገል ይችላል? ሙስና የሚጠፋው እኮ ነጻ ሚዲያ ሲኖር ነው። ሙስና የሚጠፋው እኮ ተቀናቃኝ የፖለቲካ ኃይሎች መንግስትን እየተከታተሉ የሚተቹበት ሁኔታ ሲኖር። ቀደም ሲል ለሰጣችኋቸው አስተያየቶች እናመሰግናለን። የተከበራችሁ አድማጮች፣ እኚህ አሁን የተናገሩት የሰማያዊ ፓርቲ ሊቀመንበር አቶ የልቃል ጌትነት ናቸው። የውይይቱ ሁለተኛ ክፍል በነገው ምሽት ይቀርባል። አብራችሁን ስለቆያችሁ እናመሰግናለን። ክቡራትና ክቡራን፣ የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና አደሩ።